ብዙ የጋምቢያ ዜጎች ሀገራቸውን ሲያቆላምጧት የምትስቀው የአፍሪቃ ጠረፍ እያሉ ይጠረዋታል። ምንም እንኳን በትንሿ የአፍሪቃ ሀገር ብዙም የሚያስቅ ነገር ባይኖርም ሰሞኑን ከጋምቢያ እንደተሰማው በመንግስቱ ላይ ጠንካራ ትችት በመሰንዘራቸው ይታወቁ የነበሩት የተቃዋሚው የተባበረው ዴሞክራሲያዊ ፓርቲ አባል ሶሎ ሶንደንግ በስርዓት በነበሩበት ወህኒ ቤት ውስጥ መሞታቸው ጋምቢያን የመገናኛ ብዙሃን መነጋገሪያ ርዕስ አድርጓታል። ሶንደንግ ከሌሎች የመብት ተሟጋቾች ጋር በአንድነት በመሆን ሀሳብን በነፃ ለመግለጹ መብትና በምርጫው ህግም ላይ ማሻሻያ እንዲደረግ በመጠየቅ በመዲናይቱ በአንጁል አቅራቢያ አደባባይ በወጡበት ጊዜ ነበር የታሰሩት። ይህ ከሆነ ከጥቂት ጊዜ በኋላም ሶንዴንግ በፖሊስ ምርመራ ስር እንደነበሩ ሕይወታቸው ማለፏ በሀገሪቱ ሂደቶች እየተበላሹ ሊሄዱ የሚችሉበትን ስጋት ማስከተሉን የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የምዕራብ አፍሪካ ተመራማሪ ዛብሪና ማህታኒ አመልክተዋል። በጋምቢያ በተቃዋሚ ፖለቲከኞች፣ ጋዜጠኞችና በሰብአዊ መብት ተሟጋቾች በአጠቃላይ ትችት በሚሰነዝሩ አንጻር ከብዙ ጊዜ ወዲህ እየተፈጸሙ ካሉት በደሎች መካከል ሰሞኑን የታዩት አሳዛኝ ሁኔታዎች ጥቂቶቹ ናቸው። በአምነስቲ ዘገባ መሰረት ጋምቢያ ከብዙ አመታት ጀምራ የሀሳብ ነጻነትን ታፍናለች። የሰውን ደንግሞትም በሀገሪቱ በሚቀጥለው ታህሳስ ወር ምርጫ ከመደረጉ በፊት ባሉት ጊዜያት ውስጥ የጋምቢያ መንግስት በነፃ ድምፆች አንጻር ጭቆናውን ያጠናክር ይሆናል በሚል በተለይ ሰግተናል። እንደ ጎርጎሪዮሳውያኑ ዘመን አቆጣጠር በ1994 ዓ ምት የጦር ኃይሉ ባካሄደው መፈንቅለ መንግስት ስልጣን የያዙትን ፕሬዚደንት ያህያ ጃሜ ስርዓተ ዲሞክራሲን በመጻረር በታህሳሱ ምርጫ ለአምስተኛ ጊዜ በተወዳዳሪነት የመቅረብ እቅድ አላቸው። ጊጋ በመባል የሚታወቀው ሃምቡርግ የሚገኘው የጀርመናውያኑ የፖለቲካ ጥናት ተቋም ባልደረባ ሃይንሪሽ በርግ ሽትሬሰር እንደሚሉት፣ ባለፈው ታህሳስ ወር በድንገት እስላማዊውን መንግስት ያወጁት ፕሬዚደንት ጃሜ በወቅቱ የሚመሩት አሸባሪ መንግስት ነው። በወቅቱ በጋምቢያ እየታየ ያለው ከዴሞክራሲ ጋር የሚያገናኘው ነገር የለም። እንዲያውም በዘፈቀደ የሚወሰደውን እርምጃ ስንመለከት በዚህ ያለው መንግስት ከቀድሞው የስታሊን አገዛዝ ጋር የሚመሳሰል ነው። ጃሜ በ22 ዓመቱ የስልጣን ዘመናቸው ሀገሪቱን እንዳሻቸው ሲገዙ ይታያል። እርሳቸው እንዳመቸም በየጊዜው ሚኒስትሮችን አባረው በአዲስ ይተካሉ። ገዢው ፓርቲያቸውም በምክር ቤት ሁሌ ያብላጫውን ድምፅ እንደያዘ ነው። በአንድ ወቅትም ፓርቲያቸው ህገ መንግስቱን ማስቀየርና ያሰኛቸውን ማድረግ ያስቻላቸውን ሁለት ሶስተኛ ድምፅ ይዞ ነበር። ግብረ ሶዶማውያንን በይፋ የሚያሳድዱት የሃምሳ ዓመቱ ጃሜ ኤድስን የመፈወስ ችሎታ እንዳላቸው ይገልጻሉ። ይሁንና የጋምቢያ ህዝብ ይህን ሳይሆን መሪው ሀገሪቱ ለተደቀኑባት በርካታ ችግሮች መፍትሄ እንዲያስገኙለት ነው ከብዙ ጊዜ ጀምሮ የሚጠብቀው። በተባበሩት መንግስታት ድርጅት ግምት መሰረት ከሁለት ሚሊዮኑ የጋምቢያ ህዝብ መካከል ከግማሽ የሚበልጠው በከፋ ድህነት ውስጥ ነው የሚኖረው። ከሌሎች ሀገራት ጋር ሲነጻጸር የጋምቢ ጋምቢያ የትምህርት ዘርፍ የህዝቡ አማካይ የዕድሜ ዘመን ወይም የነፍስ ወከፍ ገቢ በጣም የወደቀ ነው። ጦርነትም ሆነ ተላላፊ በሽታ የሌለባት ጋምቢያ የቱሪስት መስህብ ናት። ይሁን እንጂ ብዙዎቹ ዜጎቿ ከሀገር መውጣት ነው የሚፈልጉት። ከምዕራብ አፍሪቃ የሰሐራ በረሃንና የሜዲትሬኒየን ባህርን አቋርጠው ወደ አውሮጳ ከሚፈልሱት በተለይ በ18 እና በ30 ዓመት መካከል ከሚገኙት ወጣቶች መካከል ብዙዎቹ ጋምቢያውያን ናቸው። የአምነስቲ ባልደረባ ዛብሪና መሃታኒ እንደሚሉት የተሻለ የወደፊት እድል ያለማግኘቱ ተስፋ አስቆራጭ ሁኔታ ብቻ ሳይሆን በሀገሪቱ የነገሰው የፍርሃት ድባብም ነው የጋምቢያ ወጣቶች ሀገራቸውን ለቀው እንዲሰደዱ ያደረገው። በሀገሪቱ በርካታ ሰዎች የታሰሩበትና ሶሎ ሶንዴንግ የሞቱበት ድርጊት የጋምቢያ ዜጎች የሚገኙበትን ከባድ ሁኔታ አሳይቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሞን በሶሎ ሰው ማዘናቸውን ገልጸው ገለልተኛ አካል ጉዳዩን እንዲያጣራና በስራት የሚገኙት ተቃዋሚዎችም በጠቅላላ እንዲፈቱ አሳስበዋል።